በደቡብ ወሎ ደሴ ከተማ ባለፉት ሀያ ቀናት ውስጥ ከጎሮ አስዋር መስጂድ ብዙ ሰዎች በመንግስት የጸጥታ ኃይሎች መያዛቸውን በአካባቢ የሚኖሩ አድማጮች ለዶችቤሌ የላኩት ጥቆማ ያመለክታል። የአካባቢ ነዋሪ መሆናቸውን የገለጹልን ስማቸው እንዳይጠቀስ የፈለጉ ግለሰብ ስልሳ የሚሆኑ የከተማዋ ነዋሪ የእስልምና ሃይማኖት ተከታዮች ተይዞ ደሴ ወደሚገኘው ማረሚያ ቤት መወሰዳቸው ለዶቼቬሌ ተናግረዋል። የታሰሩበትን ምክንያትና ማህበረሰቡ ለድርጊቱ የነበረውን ምላሽ እንዴት እንደነበረ ግለሰቡ ያስረዳሉ። አዎ ና ብቻ ኢማሜው ብቻ የሚያቀራውን ቁርአን መቅራት ነው ያለባችሁ፣ ማዳመጥ ነው ያለባችሁ እንጂ እናንተ መቅራት የለባችሁም፣ እናንተ ማጥራት የለባችሁም በሚል ነው ያሰሯቸው። ማህበረሰቡ ምንም የሚለውን ነገር የለም። ያው ዝም ዝም ጸጥ ጸጥ ያለ ነገር ነው። ሁሉም ያው የውስጥ ቁስል ነው የያዘው። የሃይማኖት አክራሪነት መሰረት ያደረጉ የተለያዩ እንቅስቃሴዎች እንዳሉ ሆኖም ግን በከተማዋ አለመረጋጋትም ይሁን የህብረተሰቡን የዕለት ተዕለት እንቅስቃሴ የሚያውክ ነገር እንደሌለ በአማራ ክልላዊ መንግስት የኮሚኒኬሽን ኃላፊ የሆኑት አቶ ንጉሱ ጥላሁን ለዶችቤሌ ገልጸዋል። በቅርቡ በደሴ ከተማ ተፈጸመ ስለተባለው እስርና የታሰሩበትን ምክንያት እንዲያብራሩልን ስንጠይቅ በዚህ ሀያው ቀናት ውስጥ አካባቢ አንተም እንደገለጽከው ቁጥራቸው አሁን የተገለጸውን ይሆናል አይሆንም፣ በቂ መረጃ መያዝ ይገባል። ያን ያህል ቁጥር ግን አይደለም፣ ስልሳ የሚደርሱ አይደሉም። ቁጥራቸው ሀያና ከዛ በታች እንደሚሆን ከዚህ ቁጥር እንደማይደርስ መረጃው አለን። እነዚህ ወጣቶች በመስጊድ አካባቢ ምዕመናን እንዳይሰግዱ እና ጸሎት እንዳያደርጉ ቀደም ብለው ቦታውን በመያዝ የሁከት ምልክት በማሳየታቸው የጸጥታ ኃይሉ ያው አካባቢውን እንዳይረበሽ ለማድረግ በሚያደርገው እንቅስቃሴ የሃይማኖቱ አማንያን የሙስሊሙ ማህበረሰብ፣ መንግስት እና የጸጥታ መዋቅሩ ይሄንን እንዲያስቆምለት ጥያቄ አቅርቦ ነበር በወቅቱ በዚህም የተነሳ የሰላማዊው ህዝብ እና ሃይማኖቱን እምነቱን ጸሎቱን በስርዓት ለማስኬድ የሚፈልገው ህዝብ መደናቀፍ ስለሌለበት ህግ የማስከበር ስራ ተሰርቷል እንጂ የተለየ መረጋጋትን የሚነሳ በዚህም መሰረት ሰዎችን የሚያዋክብ አንዳችም ነገር የለም በዛ አካባቢ ማለት ነው። ስለ ታሳሪዎቹ ሁኔታ አሁን መረጃ እንደሌላቸው የገለጹት አቶ ንጉሱ የክሳቸው ዝርዝር በህግ ስርዓት ተከትሎ ወደፊት ይገለጻል ይላሉ። የፌዴራልም ሆነ የክልል መንግስታት በሃይማኖት ጉዳዮች ውስጥ ጣልቃ ይገባሉ የሚል ክስ የሚያሰሙ ወገኖች አሉ። አሁን በደሴ ከተማ የተወሰደው እርምጃ አንዱ ማሳያ ይሁን? አቶ ንጉሶ በህገ መንግስታችን መንግስትና ሃይማኖት የተለያዩ እንደሆኑ በውል ተቀምጧል። መንግስትም ይህንን ነው የሚያስከብረው። መንግስታዊ ሃይማኖት የለም፣ ሃይማኖታዊ መንግስት የለም። ይሄ ማለት ግን ማንኛውም ሰው ሃይማኖቱን በነጻነት እንዳያራምድ ተጽዕኖ የሚያሳድር ነገር በገጠመበት ጊዜ የህብረተሰቡን ሰላም ሊያውክ ስለሚችል መንግስት ሰላም የማስከበር ስራውን ይሰራል ማለት ነው። ሃይማኖቶች ሰላም ይፈልጋሉ፣ መንግስት ሰላም የማስከበር ስራ ይሰራል። ስለዚህ ሃይማኖቶችና መንግስት በሰላ ሰላም ጉዳይ ላይ በጋራ ይሰራሉ እና መንግስት በማንኛውም ሁኔታ ግጭት የሚያነሳሱ ሌላው ዜጋ ሃይማኖቱን በነጻነት እንዳያራምድ የሚያደናቅፉ ክስተቶች ከተከሰቱ መንግስት የሚያስፈልግበት ዋነኛው ምክንያት ከዚህ አኳያ ሰላምን ለማምጣት ነው፣ እምነታቸውን በነጻነት እንዲያራምዱ እድል እንዲያገኙ ማድረግ ነው። መሆኑም መንግስት ይሄንን ሚና ቢጫወት በሃይማኖት ጣልቃ መግባት አይደለም። በሃይማኖት ጣልቃ መግባት አንድ ሰው የሚያመልክበትን አምልኮት የሚከተለውን ሃይማኖት እና ሃይማኖቱ የሚፈቅደውን ስርዓት መንግስት ሊወስን ካለ ነው። መንግስት ሊወስ ስም ብሎ አይልም። በእኛ ሁኔታ ከአራት ወይም አምስት ዓመት በፊት የሃይማኖት አባቶች መገደላቸውንና እሱም አሁን በፍርድ ሂደት ላይ እንደሚገኝም አቶ ንጉሱ ጨምሮ ተናግረዋል።